መንግስትን ለመገልበጥ በማሴርና ከታጣቂዎች ጋር ግንኙነት አላቸው ተብለው የተጠረጠሩ አስር የጅማ ዩኒቨርሲቲ የቀድሞ አመራር እና መምህራን ለሶስተኛ ጊዜ ፍርድ ቤት ቀርበዋል። የተጠርጣሪዎቹ ጠበቃ አቶ ታዬ ደምሴ ፖሊስ ምርመራውን አላጠናቀቅኩም በማለቱ አስር ተጨማሪ ቀናት በፍርድ ቤት የተሰጠ ቢሆንም ተጠርጣሪዎቹ ይግባኝ በማለታቸው ነገ ጅማ ከፍተኛ ፍርድ ቤት ይቀርባሉ ብለዋል። በዚህ ዙሪያ ጉዳዩ ከሚመለከታቸው የመንግስት አካላት ተጨማሪ ማብራሪያ ለማግኘት ያደረገው ጥረት ለአሁኑ እንዳልተሳካ ገልጾ ናኮር መልካ ዝርዝሩን አስተላልፈዋል። መንግስትን ለመገልበጥ በማሴር ከኦነግ ሸኔ ታጣቂዎች ጋር ግንኙነት በመፍጠር እና ህዝቡን ለአመፅ በማነሳሳት በሚሉ ክሶች ከተጠረጠሩት መካከል የጅማ ዩኒቨርሲቲ ምክትል ፕሬዚዳንት የነበሩ ዶክተር አዱላ በቀለ፣ ፕሮፌሰር ሱልጣን ሱሊማን፣ የዩኒቨርሲቲው የተማሪዎች ዲን አቶ ወልዱ አሰፋና ምክትላቸው አቶ በዳሳ ፈረጃ፣ ዶክተር ቢሊሱማ ሙላቱ፣ ዶክተር ተክሉ ገመቹ እና ሌሎችም እንደሆኑ ታውቀዋል። ተጠርጣሪዎቹ ያለክስ በጊዜ ቀጠሮ መታሰራቸው ለዩኒቨርሲቲም ሆነ ለሀገር وقابلت جنبه ميل ተለቀው ጉዳያቸውን እየተከታተሉ የስራ ኃላፊነቶቻቸውን እንዲወጡ ለፍርድ ቤት አቤቱታ ማቅረባቸውን ጠበቃቸው አቶ ታዬ ደምስ ሲያመልክተው ጥያቄውን ፖሊስ ሳይቀበል በመቅረቱ አቤቱታቸው እንዳልተሳካ ገልጸዋል። እስረኞቹ በተባሉት አድራጎት ላይ አለመሳተፋቸውን ተናግረው ከእስር እንዲለቀቁ ፍርድ ቤት እንዲወስንላቸው ትናንት ይግባኝ በማለታቸው የጅማ ዞን ከፍተኛ ፍርድ ቤት ጉዳዩን ለማየት ለነገ ቀጠሮ ሰጥቷል። ተጠርጣሪዎቹ ቤተሰቦቻቸውን ለማግኘት እንዳልተቸገሩና ቅሬታ እንደሌለ ቸው ጠበቃቸው አቶ ታዬ ገልጸዋል። የኮቪድ-19 ወረርሽኝና የኑሮ ውድነቱ በተባባሰበት ሁኔታ ውስጥ መምህራኑን ያለማስረጃ አስሮ ለሳምንታት ማስቀመጥ ተገቢ እንዳልሆነ ከተጠርጣሪዎቹ መካከል የዶክተር አዱላ በቀለ ባለቤት ወይዘሮ ብርቱካን ጋን እድሎ አመልክተው መንግስት አስሮ ሳይሆን ለቆ እንዲያጣራ ለቪኦኤ በሰጡት ቃል ጠይቀዋል። የጅማ ከተማ ፖሊስ ጽህፈት ቤት ከፍትህ ጽህፈት ቤት እንዲሁም ከኦሮሚያ ፖሊስ ኮሚሽንና ጸጥታ ቢሮ ኃላፊዎች ማብራሪያ ለማግኘት በተደጋጋሚ ያደርጋል ያደረግነው ጥረት በባለስልጣናቱ ፈቃደኛ አለመሆን ምክንያት ለአሁኑ ሊሳካ አልቻለም። ለአሜሪካ ድምፅ ናኮር መልካ ከአምቦ።